ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በየቀኑ ከምሽቱ 3 እስከ 4 ሰዓት በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚያሰማውን ፕሮግራም ጀመረ። ከአምስት ሚሊዮን በላይ ኢትዮጵያውያንን የረዱትና ባለፈው ሳምንት ያረፉት የካርል ሃይንዝ የቀብር ስነ ስርዓት ሰሞኑን ይፈጸማል። ዝቅተኛ ኑሮ ለሚኖሩ ሰዎች ያለው ፍቅር ለማመን የሚያገጥ ነው። የድርጅቱን ስም እንደሰየመው ሰዎች ለሰዎች እንዳለው እውነትም ለሰው የቆመ መሆኑን የሚያሳይ ፍቅርን ሰጥቶ ፍቅርን የሚቀበል የካርል ሃንዝን በጎ ምግባር የገለጡት የሰዎች ለሰዎች ድርጅት ኢትዮጵያ ምክትል ስራ አስኪያጅ አቶ ቆጠራ ዮሐንስ ናቸው። በአብይ ርዕስ እንመለስበታለን። ለምሽቱ ካሉን ዋና ዋና ዜናዎች መካከል አልሸባብ ኢትዮጵያ ውስጥ የሽብር ጥቃት ሊያደርስ እንደሚችል ሪፖርት ደርሶኛል ሲል በአዲስ አበባ የአሜሪካ ኤምባሲ አስታወቀ። ሁለተኛው ግማሽ ክፍለ ጊዜ ደግሞ ሶስት ሳምንታዊ ፕሮግራሞችን ይዘዋል። ስፖርት፣ አፍሪቃ ነክ ርዕሶችና ጤና። እንደምን አምሽታችኋል አድማጮቻችን። አስተናጋጆቻችሁ ቆንጂት ታየና አዲሱ አበበንን የዚህ ሳምንት ፕሮዲውሰር ወይም ፕሮግራም መሪያችን ቴሌላይምቤክ ነው። ሰኞ ግንቦት 25 2006 ዓ ም ነው ዛሬ። የዓለም ዜናውን እናስቀድማለን። አልሻባብ ኢትዮጵያ ውስጥ የሽብር ጥቃት ሊያደርስ እንደሚችል ሪፖርቶች እንደደረሱት አዲስ አበባ የሚገኘው የአሜሪካ ኤምባሲ ገለጠ። በመሆኑም ዜጎቹ አስፈላጊውን ጥንቃቄ እንዲያደርጉ አሳስቧል። የኢትዮጵያ መንግስት በጉዳዩ ላይ አስተያየት አልሰጠም ሲል እስክንድር ፍሬው ቀጣዩን አጭር ዘገባ ልኮልናል። በአዲስ አበባ የሚገኘው የአሜሪካ ኤምባሲ በኢትዮጵያ ለሚገኙና ከዚህም በኋላ ለሚመጡ ዜጎቹ ባለፈው ሳምንት መጨረሻ ያሰራጨው መልዕክት ደረሱኝ ያላቸውን ሪፖርቶች መነሻ ያደረገ ነው። አልሸባብ ኢትዮጵያንና በኢትዮጵያ የሚገኙ የምዕራባውያን ሀገራት ጥቅሞችን ለማጥቃት ስላለው ፍላጎት የሚደርሱት ሪፖርቶች እንደቀጠሉ መሆናቸውን ጠቅሷል። ኤምባሲው ጥቃቱ የትና መቼ ሊፈጸም እንደሚችል ግን የታወቀ መረጃ እንደሌለው አስታውቋል። ሆኖም ግን የአሜሪካና ሌሎች ምዕራባውያን ዜጎች በዛ በሚሉባቸው ሬስቶራንቶች፣ ሆቴሎችና በመሳሰሉት አካባቢዎች የበለጠ ጥንቃቄ ሊደረግ እንደሚገባ አሳስቧል። በአምልኮ ቦታዎች፣ በሱፐር ማርኬቶችና በንግድ ህንፃዎች አካባቢም ተመሳሳይ ጥንቃቄ እንዲያደርጉ መክሯል ለዜጎቹ የኢትዮጵያ መንግስት እስካሁን በዚህ ጉዳይ ላይ ያሰራጨው መረጃ የሰጠው አስተያየት የለም። ኢትዮጵያ በአፍሪካ ህብረት የሶማሊያ ተልእኮ አሚሶም ስር ጦራቸውን ካዘመቱ ሀገራት አንዷ ናት። አልሸባብ ዋነኛ ጠላታችን ነው ያሉት ጠቅላይ ሚኒስትር ኃይለማርያም ደሳለኝም ሀገራቸው ይህንን አሸባሪ ቡድን እስከ መጨረሻው እንደምትዋጋ በተደጋጋሚ ተናግረዋል። ከአሸባሪው ድርጅት ሊሰነዘር የሚችልን የሽብር ጥቃት ለማክሸፍም ሀገራቸው ጊዜ ሳትመርጥ በተጠንቀቅ እንደምትቆይ እርሳቸውም ሆኑ ሌሎች ባለስልጣናት ሲናገሩ ተደምጠዋል። ቪኦኤ ያነጋገራቸው የጸጥታ ጉዳዮች ኤክስፐርት ግን ኢትዮጵያ በኬንያ መጠን ለአልሸባብ ጥቃት የተጋለጠች ሀገር አለመሆኗን አስረድተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ሱዳን ውስጥ እስልምና ሃይማኖት ሽንክደሽ ክርስቲያን ሆነሻል ተብላ ሞት በተፈረደባት ሜሪያም ያህያ ኢሻግ ጉዳይ መንግስታችን ጣልቃ አይገባም ሲሉ የሱዳኑ የማስታወቂያ ሚኒስትር ተናገሩ። ሜሪያም በጥቂት ቀናት ውስጥ ትለቀቅ ይሆናል የሚሉ ዜናዎች መውጣታቸውን ተከትሎ ሚኒስትሩ አህመድ ቢላል ለአሜሪካ ድምጽ ራዲዮ በሰጡት ቃል ሀገራችን ነጻ የፍትህ ስርዓት ስላላት መንግስት በፍርድ ሂደቱ ጣልቃ አይገባም ነው ያሉት። በሻሪያ ህግ መሰረት ማንም ሙስሊም ሃይማኖትን መቀየር ሃይማኖቱን ሊቀይር አይችልም። ያም ሆኖ በእስልምና ህግ ይግባኝ ለማለት የሚቻልባቸው በርካታ ብይኖች አሉ ያሉት ሚኒስትሩ የሜሪያም ቤተሰቦች ወደ ፍትህ ሚኒስቴር መጥተው አቤቱታ አቅርበዋል። ነገር ግን እኛ ጣልቃ ልንገባ አንችልም። እሷው ይግባኝ ለማለት መብት አላት ብለዋል። ለቪኦኤው ጄምስ በቲ በሰጡት ቃል በእስልምና ህግ ነፍሰ ጡር ሴት ላይ የሞት ብይን እንደማይበየን እናውቃለን። እስክትገላገል ይጠበቃል። ከዚያ በኋላ ደግሞ ከልጇ ሁለት ዓመት ትቆይና ከዚያ በኋላ ነው የሚበየነው። ስለዚህ ብይኑ ያለቀለት ጉዳይ አይደለም። ከኦርቶዶክስ ክርስቲያን ኢትዮጵያዊት እናትና ሙስሊም ሱዳናዊ አባት የተወለደችው ሜርያም እናቴ በክርስትና ስላሳደጉኝ ክርስቲያን ነኝ፣ ሙስሊም አይደለሁም፣ አልሆንም በማለቷ ባለፈው ወር በካርቱም ያስቻለው ፍርድ ቤት በስቅላት እንድትሞት መበየኑ ይታወሳል። ብይኑ ዩናይትድ ስቴትስ መንግስትን ጨምሮ በዓለም አቀፍ ደረጃ መወገዙና መንግስታትና የመብት ቡድኖች እንዲሰረዝ ሲወተውቱ መቆየታቸው አይዘነጋም። የማስታወቂያ ሚኒስትሩ አህመድ ቢላል ይሄ የሻሪያ ሕግ ነው አንገባበትም ነው የሚሉት በእስልምና ሙስሊም ከሆንክ ሃይማኖት ክን መለወጥ አትችልም። የሻሪያ ህግ ነዋ፣ የመንግሥት ጉዳይ አይደለም። አህመድ ቢላል አክለው በእስር ቤት እንዳለች ሴት ልጇን የተገላገለችው ሜሪያም አሁን በጥሩ ሁኔታ ላይ ነች ብለዋል። ባለቤቷና ሌሎችም ቤተሰቦች ሄደው ጠይቀዋታልም ሲሉ አክለዋል። ክርስቲያንና የአሜሪካ ዜግነት ያለው ባለቤቷ ዳንኤል ዋኒ በበኩሉ ሜሪያም ከሁለት ልጆቿ ጋር በወህኒ ቤት እየተሰቃየች ብትሆንም ሃይማኖቷን ግን አትቀይርም ማለታቸው ታውቋል። ከተቀናቃኙ የሐማስ ቡድን ጋር በተደረገው የእርቅ ስምምነት መሰረት የፍልስጤም ፕሬዚዳንት መሐመድ አባስ የአንድነት መንግስት ቃለ መሐላ አስፈጽመዋል። የአሜሪካ ድምፅ ሬዲዮ ዘጋቢ ስካት ባብ ከኢየሩሳሌም የላከውን ትዝታ በላቸው ታቀርባለች። ዋናውን ፋታህ የፍልስጤም ቡድን የሚመሩት መሐመድ አባስ በእርቅ የተመሠረተውን መንግሥት ራማላ ለሚገኘው የፍልስጤም ማዕከልም አቅርበዋል። إن الحكومة التي تبدأ عملها اليوم هي حكومة انتقالية الطابع يتم سرطو من قسط قزياوي اندوهن الناه كمردات سراو بتجماري مرجعي ما حلافين نتندال يتناقرود አዳዲሶቹ ሚኒስትሮች የፋታ ሚሁን የሐማስ አባል ያልሆኑ ባለሙያዎች ናቸው ብለዋል። አዲሱ መንግስት የሚተዳደረው የቀደሙ የፍልስጤማውያን አስተዳደሮችና የፍልስጤም ነፃ አውጪ ድርጅቶች በተቀበሏቸው ስምምነቶች መሆኑንም ገልጸዋል። ሚስተር አባስ ከሰባት ዓመት በፊት ሐማስ ተገንጥሎ የጋዛን ሰርጥ መያዙ ሲታወስ ምርጫው ያንን ልዩነት ያከትማል ተብሎ ይጠበቃል። ሐማስ የፍልስጤም ነጻ አውጪ ድርጅት የፒኤሎ አባል አይደለም። ሊያጠፋት ከሚፈልገው እስራኤል ጋር ማናቸውንም ድርድር ይቃወማል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ሐማስ አባል የሆነበት የፍልስጤም ቡድን ጋር መንግስታቸው እንደማይደራደር ተናግረዋል። ኃላፊነት ኃላፊነት የሚሰማው ማንኛውም የዓለም አቀፍ ማህበረሰብ አባል ሐማስ አባል የሆነበትን የፍልስጤም መንግስት ለ ማነጋገር እንዳይጣደፍ ነው ያሉት ነተኛሁ ሐማስ እስራኤልን ለማውደም የሚጥር አሸባሪ እንጂ የሰላም ድርጅት አይደለም ብለዋል። የፍልስጤን ፕሬዝዳንት ማህሙድ አባዝ ግን ከሐማስ ጋር እርቅ እንደተፈጠረ የተናገሩት ከእስራኤል ጋር የሚካሄደውን የእርቅ ድርድር ለማንሰራራት የሚደረገው ጥረት ስኬት አልባ ከሆነ በኋላ መሆኑን ተናግረዋል። አድማጮች ዜናው የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በምስራቋ የሊቢያ ከተማ ቤንጋዚ በጽንፈኛ እስላማውያንና በከዱት ጀነራል መካከል በተካሄደ ከባድ ውጊያ ሀያ ሰዎች መገደላቸው ተሰምቷል። በውጊያው ከሰማኒያ የሚበልጡ ሰዎች መቁሰላቸውም ታውቋል። የሊቢያ ባለስልጣናት እንደገለጹት ውጊያው የተቀሰቀሰው የጽንፈኛው የአንሳር አልሸሪያ ቡድን ተዋጊዎች ያመጹት ጀነራል ሀሊፋ ሀፍታርን ታማኝ ወታደሮች ሰፈር ላይ ጥቃት አድርሰው በርካታ ወታደሮች ከተገደሉና ብዙዎችም ከቆሰሉ በኋላ ነው። የመንግስቱ የአየር ኃይል ባጸፋው በጽንፈኛ እስላማዊያኑ ሰፈሮችና ጠንካራ ይዞታዎች ላይ የአየር ጥቃት ሲያካሂድ ጽንፈኞቹ ፈንጂዎችና ጸረ አውሮፕላን ሚሳይሎችንም ተኩሰውባቸዋል። ጀነራል ሀፍታርና ብሔራዊ የሊቢያ ጦር ብለው የሚጠሩት ሰራዊታቸው የሀገሪቱ ሁለተኛ ትልቅ ከተማ በሆነችው በቤንጋዚ ከጽንፈኛ እስላማውያኑ ጋር ሲዋጉ ወራት አልፈዋል። የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ በአውሮፓ የአራት ቀናት ጉብኝት ለማድረግ ዛሬ ሰኞ ማታ ከዋሽንግተን ይነሳሉ። ፖላንድን፣ ቤልጅየምንና ፈረንሳይን ነው የሚጎበኙት። ፕሬዚዳንቱ ጉብኝታቸውን የሚያካሄዱት የዩክራይን መንግስት ከአፍሪቃ ሩሲያ ተገንጣዮች ጋራ ከአፍቃሬ ቅርታ ሩሲያ ተገንጣዮች ጋር እየተዋጋ ባለበት በዚህ ወቅት ሲሆን አዲስ ተመራጩን የዩክራይን ፕሬዚዳንት ፔትሮ ፖሮሼንኮን ፖላንድ ውስጥ እንደሚያነጋግሯቸው ታውቋል። ረቡና ሐሙስ ደግሞ ብራስልስ ውስጥ የዩናይትድ ስቴትስና አጋሮቿ ስብስብ ጂ7 መሪዎች ጋር ይወያያሉ። የቡድኑ ስብሰባ ተፋጥኖ የተጠራው መሪዎቹ ሩሲያ በዚህ ሳምንት በሶቺ ልታካሄድ ባቀደችው የጂ 8 ስብሰባ ላይ አንካፈልም ማለታቸውን ተከትሎ ነው። በፈረንሳይ ጉዟቸው ደግሞ ሚስተር ኦባማ በሁለተኛው የዓለም ጦርነት በናዚ ኃይሎች ላይ የተካሄደው የዲዴይ ወረራ ሰባተኛ ዓመት ለማክበር ኖርማንዲ ኦ ማሃ ቢች ላይ በሚያካሄደው የመታሰቢያ ሥነ ሥርዓት ላይ ይካፈላሉ። የሩሲያ ፕሬዝዳንት ቭላዲሚር ፑቲንም የሚገኙ ሲሆን እሳቸውና ከዩናይትድ ስቴትስ ጋር በተለይም የሚገናኙበት እቅድ የለም። የብሪታንያው ጠቅላይ ሚኒስትር ዴቪድ ካሜሮን ግን ኖርማንዲ ውስጥ ሚስተር ፑቲንን እንደሚያነጋግሩ ታውቋል። በመጨረሻም የዩክሬን መንግሥት ኃይሎች በምስራቃዊ የሀገሪቱ ክፍል ወደ ሩሲያ ድንበር ጠጋ ባለ ስፍራ ከአፍቃሪ ሩሲያ ተገንጣዮች ጋር መዋጋታቸው ተገልጿል። ውጊያው የተካሄደው ሩሲያ የአካባቢው ነዋሪዎች ከውጊያው ሸሽተው የሚያመልጡበት ሰብአዊ መተላለፊያ መንገድ እንዲፈጠር እያሳሰበች ባለችበት በዚህ ወቅት ነው። ዜናው አበቃ። ይህ ከዋሽንግተን ዲሲ የሚተላለፈው የአሜሪካ ድምጽ ራዲዮ የአማርኛው አገልግሎት ነው። በ22 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ላይ እንገኛለን። የምናስተናግዳችሁ እኔ አዲሱ አበበና ቆንጂት ታየነ ነን። አሁን አብይ ርዕስ። ከ5 ሚሊዮን በላይ ኢትዮጵያውያንን በተለያዩ ፕሮጀክቶች የረዱ ከ360 በላይ ትምህርት ቤቶች፣ 3 ሆስፒታሎች፣ ወደ 100 የሚጠጉ ክሊኒኮችና ጤና ጣቢያዎች የገነቡት የካልሃንስ በም የቀብር ስነ ስርዓት ሰሞኑን ይፈጸማል። እኒህ በጎ አድራጊ ኦስትሪያዊ በ86 ዓመታቸው ያረፉት ባለፈው ሳምንት ግንቦት 21 ቀን በትውልድ ሀገራቸው በሚገኝ መኖሪያ ቤታቸው ውስጥ ነው። እስክንድር ፍሬው ለዛሬ አብይ ርዕስ እንዲህ አዘጋጅቶታል። ኦሮሞዎቹ አብዲኬኛ አማራዎቹ ደግሞ አለኝታችን ይሉሃል። ምናልባት ሊቀ መላክ ቅዱስ ሚካኤልን ካልሆነ በስተቀር በዚህ እጅግ የላቀ ስም የሚጠሩት አንድም ኢትዮጵያዊ ጀግና አላውቅም። ታላቁ ባለቅኔ ሎሬት ጸጋዬ ገብረ መድን በአንድ ወቅት ስለ ሚስተር ካርል ሄንዝበም እየየተናገረው ነው። ኢትዮጵያውያን እኚህን አጋር የሆኑ በጎ አድራጊ ሰው በሞት ተነጥቀዋል። እንደ አውሮፓውያን አቆጣጠር በ1981 እግራቸው የኢትዮጵያን ምድር ከረገጠ ጊዜ ጀምሮ ስራቸውን ልፋታቸውን ለዚች ሀገር አውለዋል። ያኔ ሜንሽን ፊር ሜንሽን ወይም ሰዎች ለሰዎች የተሰኘ ድርጅት አቋቁመው ኢትዮጵያውያንን ለማገዝ የበኩላቸውን ጥረት አንድ ብለው ጀመሩ። በድርቅ ምክንያት ተፈናቅለው የነበሩትን 1500 የምስራቅ ሀረርጌ አርብቶ አደሮች በይረር ሸለቆ በማስፈር በመላው አውሮፓ በተለይም ጀርመንኛ ተናጋሪ በሆኑ ሀገራት በፊልም ተዋናይነት ያገኙትን ታላቅ ስም በመጠቀምም በኢትዮጵያ ላሉ ፕሮጀክቶቻቸው ገንዘብ አሰባሰቡ። በቀዳማዊ ኃይለስላሴ ዘመነ መንግስት የእርዳታ ማስተባበሪያና ማቋቋሚያ ኮሚሽነር የነበሩት በደርግ የስልጣን ዘመንም በዚሁ ኃላፊነት የቀጠሉትና በኋላም ምክትል ጠቅላይ ሚኒስትር ሆነው የሰሩት አቶ ሽመልስ አዱኛ ያንን ጊዜ በሚገባ ያስታውሳሉ። እኔም ሆንኩኝ የፊልም ተዋናይ ካርል ጥረቱ እዚህ ደረጃ እንደሚደርስ አልገመትንም ይላሉ የፊልም ተዋናይ ነበረና ግን ብዙ የማያውቅ ስለ እርዳታም ስለማስተባበሩም ልቡ ተነክቶ የመጣ ሰውና ቅን ሰው መሆኑን ነው እንጂ ይህን ያህል ይሰራል አይሰራም ብዙውን እኔ እየመከርኩት ነው እንዴት እንደሚጠይቅ የሚጠየቁ ነገሮችን ፕሮጀክትን እያዘጋጀን እየጻፍን እየሰጠን ቤቴ ሁልጊዜ ይመጣ ነበር እንደ ቤተሰብ ነበርና፣ አዲስ አበባ ካለ እንደ ቤተሰብ እየተመካከርን ነው። ይህን እንዲህ ብታደርገው ነው የሚሻለ ይሄኛው አይሆንም። በጣም ቅንና የዋ ስለሆነ ደግሞ በምን አኳኋን መሄድ እንዳለበት ሁሉ አስረዳው ነበር። ዛሬ ከ33 ዓመታት በኋላ ሚስተር ካርል ያቋቋሙት ሰዎች ለሰዎች ድርጅት በ12 የፕሮጀክት አካባቢዎች ይንቀሳቀሳል። በእነዚሁ ፕሮጀክቶች አማካኝነትም ከ55 ሚሊዮን በላይ ህዝብ በጤና፣ በንጹህ የመጠጥ ውሃ፣ በግብርና፣ በትምህርትና በሌሎችም ዘርፎች ተጠቃሚ መሆኑን የድርጅቱ መረጃ ያሳያል። 363 ትምህርት ቤቶች፣ 8 የማሰልጠኛ ተቋማትና 9 መዋለ ህጻናት ተገንብተዋል። 3 ሆስፒታሎች፣ 37 ክሊኒኮች፣ 14 ጤና ጣቢያዎችና 49 የጤና ኬላዎች ስራዎችም ተሰርተዋል። የሰዎች ለሰዎች ድርጅት የኢትዮጵያ ምክትል ስራ አስኪያጅ አቶ ቆጠራ ዮሐንስ ከሚስተር ካርል ጋር በቅርበት ከሰሩ አጋሮቻቸው አንዱ ናቸው። ለሚስተር ካርል ስኬት ምክንያቱ ወደ በጎ አድራጎት ስራ የከተታቸው የቁጭት ስሜት ሳይበርድ መቀጠሉ ነው ይላሉ። ሚስተር ካርል በእውነት ወደዚህ ስራ ሳስበው ድንገት የገባ ሰው ነው እና ድንገት የገባበትም ሁኔታ በተለይ በዓለም ውስጥ ያለው የሀብት ስርጭት በለጸጉ ሀገሮች እና በማደግ ላይ ያሉ አገሮች ወይንም ደግሞ በሀብታም እና በድሃ መካከል ያለው የኑሮ መራራቅ አስቆጥቶት በአንድ የቲቪ ፕሮግራም ላይ ቀርቦ ባደረገ ውርርድ ነው። በዛ ውርርድ ያውም ረቶ ነው ወደዚህ የመጣው እና ያ የቀሰቀሰው ስሜት የበለጠ ደግሞ እዚህ መጥቶ ሲያየው ስሜቱ እየተነካ ሄደ። እኔ ካወቅኩበት ቀን ጀምሮ ያ ስሜት ሳይቀየር ላለፉት 33 ዓመታት እሱ ምሳ በሚበላበት ጊዜ ወይም ደግሞ ቀጠሮ ካለው የሚኖረው ቀጠሮ ስለዚሁ ጉዳይ ከሚወያይባቸው ሰዎች ጋር ነው የሚያነሳው አጀንዳ በዚሁ ዙሪያ ላይ ያጠነጠነ ነው። እና ከዚህ በተረፈ ደግሞ ዝቅተኛ ኑሮ ለሚኖሩ ሰዎች ያለው ፍቅር ለማመን የሚያገጥ ነው። የድርጅቱን ስም እንደሰየመው ሰዎች ለሰዎች እንዳለው እውነትም ለሰው የቆመ መሆኑን የሚያሳይ ፍቅርን ሰጥቶ ፍቅርን የሚቀበል እና በሰዎች እኩልነት መርሁ ላይ የሚያምን ብቻ ሳይሆን በተግባር የሚያሳይ በተግባር የኖረ እና ከፍተኛ በርካታ የበጎ አድራጎት ተግባራትን ያከናወኑት ካርል ለዚህ አስተዋጽኦቸው እንደ አውሮፓውያን አቆጣጠር በ2003 የኢትዮጵያ የክብር ዜግነት ተሰጥቷቸዋል። በአዲስ አበባ ከተማም በስማቸው ሐውልት ቆሟል፣ አደባባይም ተሰይመዋል። ዛሬ በዜና እረፍታቸውም አስፈላጊው ክብር ሊሰጣቸው እንደሚገባ አቶ ሽመልስ አዱኛ ያስረዳሉ። መንግስትና ህዝብ አንድ ላይ ያለበት ስብሰባ ተደርጎ ታሪካቸውንና የሰሩትን ነገር በመናገር ልዩ ፕሮግራም ሊደረግላቸው ይገባል። ሕዝብም መንግስትም ጭምር አብሮ ልቡ ኢትዮጵያዊ ነበረ እና አንዳችን ሆኖ ስለ ሀገራችን ችግር ሲጨነቅ በተፈጥሮ ደግሞ ቅንና ደግ ሰው የዋህ ሰው ደግሞ መሰሪነት የሌለው ቅንነት የሚናገር ሰው ስለነበረ የዛን የቅንነቱን ሁኔታ የሚያውቁ ሰዎችም ገልጸው የኢትዮጵያ ሕዝብም ያን ጊዜ ያልነበሩ የማያውቁ ከዛ በኋላ ተወልደው 23 ዓመት የሆናቸው ኢትዮጵያኖች አሉና ሊያውቁት ሊያስቡት ይገባል። ምክንያቱም እኛ ሀገር ያለፈውን እየተውን እየረሳን፣ ያለ ትላንት ዛሬ የለም፣ ያለ ዛሬ ነገ የለም። የሚስተር ካርል የቀብር ስነ ስርዓት ሰሞኑን በትውልድ ሀገራቸው ኦስትሪያ እንደሚከናወን የተናገሩት የሰዎች ለሰዎች ድርጅት ምክትል ስራ አስኪያጅ አቶ ቆጠራ ዮሐንስ በኢትዮጵያ የሚካሄደው የመታሰቢያ ስነ ስርዓት ዝርዝር ወደፊት የሚገለጽ መሆኑን አብራርተዋል። እዚህ እኛ ኢትዮጵያ ውስጥ እንግዲህ አንድ ትልቅ እሳቸውን የሚዘክር ስነ ስርዓት እንደሚኖር ይጠበቃል። ይህንን ከሚመለከታቸው ከእሳቸው ጋር በቅርበት ይሰሩ ከነበሩ ግለሰቦች፣ ድርጅቶች፣ የመንግስት ተቋማት ባሉበት አንድ የመታሰቢያ ቀን ይኖራል። ይህም የሚወሰነው እዛ ያለው ስነስርዓት ከተፈጸመ በኋላ ነው እና በዚህ ቀን ባለቤታቸው የሚገኛሉ ብለን ተስፋ እናደርጋለን። ኢትዮጵያዊቷ ባለቤታቸው ወይዘሮ አልማዝ በም ማለት ነው። ሚስተር ካርል ሀይንዝ በም ከዚህ ዓለም በሞት ቢለዩም ኢትዮጵያውያን ያከናወኑትን ተግባር ጥንካሬያቸውን አይረሱም። እንደ ኢትዮጵያ የማለዳ ጀንበር በውብ ሙቀት የተሞላ፣ እንደ ጀርመን ሰንጋ በሬ ደንዳና፣ እንደ ወንዙ ልጅ እንደ ቤትሆቨን መንፈሰ ብርቱ ነው ብለዋል ጸጋዬ ገብረ መድን ካርልን ሲገልጽ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ እስክንድርን በጣም አድርገን እናመሰግናለን። አዲሱ እንግዲህ የሎሬት ጸጋዬ ጻፉላቸውንም ወደፊት እንግዲህ ተመልሶ ሰፋ አድርጎ ለበአንድ ሆነ ፕሮግራሞች፣ በተለይ ደግሞ እሳቸው የገነቧቸው ክሊኒኮች እዛ ከተረዱ ሰዎች ውስጥ ሆስፒታሎች አሉ። ከሰዎቹ አንድ ቤት መስማት ጥሩ ነው። እኛም ወይ እስክንድር ያመቸው። አዎ፣ ይህንን ዜናውን ያደመጡ አድማጮችም በልጅነት በሳቸው በተሰሩ ትምህርት ቤቶች ውስጥ ያለፉ፣ በሳቸው ሆስፒታሎች የተገለገሉ አስተያየቶቻችሁን ስለሳቸው ስራ የምትሉትን ብንሰማ እንወዳለን። ለሌሎች አድማጮቻችን ማካፈል እንድንችል ድምጻችሁን አሰሙ። ወደሚቀጥለው ነው ወደ ደቡብ ሱዳን የሚወስደን ዘገባ ነው የሚቀጥለው። የደቡብ ሱዳን ፕሬዚደንት ሳልቫ ኪር በሀገራቸው ሰላም እንዲወርድና የመልሶ ማቋቋም ስራው በመላ ሀገሪቱ እንዲቀጥል ጽኑ ፍላጎት እንዳላቸው ተናገሩ። በዛሬው ዕለት የብሔራዊ ሸንጎ ስራውን ሲጀምር ባሰሙት ንግግር በሀገሪቱ በመካሄድ ላይ ያለው ጦርነት የጎዳቸው መንደሮችና ከተሞችን መልሶ ለመገንባትና የምግብ ዋስትናን ለማጠናከር ያላቸውን ፍላጎት አብራርተዋል። የቪኦኤው ቻርተን ዶኪ ከጁባ ያላከውን ዘገባ ሄኖክ ሰማግዜር ያቀርባል። የደቡብ ሱዳን ብሔራዊ ሸንጎ የመክፈቻ ጉባኤ የተካሄደው በፖሊስ ባንድ ዜማ ታጅቦ ነበር ተከትሎ ፕሬዝዳንት ሳልቫኪር ወደ መድረኩ ተጋበዙ፣ በንግግራቸውም በደቡብ ሱዳን ግጭት አስር ሺህ ሰዎች እንደተገደሉ አስታውቀዋል። የቀድሞ ምክትላቸውና አሁን የጸረ መንግሥት ኃይሎቹ መሪ ሪያክ ማሻር አንጃ በአዲስ አበባ በግንቦት ወር መግቢያ ላይ የተፈረመውን የሰላም ስምምነት እየጣሰ ነው ሲሉ ወንጅለዋል። እኔ ሰላም እፈልጋለሁ። ሁልጊዜም ለሰላም እንጂ ለጦርነት ቦታ አልሰጥም። ከዚያ በተጨማሪ ደግሞ ለሀገራችን ልማትና እድገት እንጂ ለጥፋቱ አልሰራም። ደቡብ ሱዳን በፖለቲካና በምጣኔ ሀብት እንድታድግ አብሬያችሁ ሰራለሁ። ደቡብ ሱዳናውያን አንድነታቸው ተጠናክሮ እንዲቀጥል እንደሚሰሩና በዚህም ዜጎቻቸው አብረዋቸው እንዲሆኑ ፕሬዚዳንቱ ጥሪ አቅርበዋል። የተከበራችሁ የሀገሬ ዜጎች፣ ከትከሻዬ ዝቅ ብዬ የምጠይቃችሁ አሁን እኛን በመቃወም ላይ የምትገኙ ወንድሞቻችንና እህቶቻችንም ጭምር እርስ በርስ ይቅር እንባባል። በአብሮነትና በሐቅ ላይ በተመሠረተ እርቅ እጆቻችንን አጣምረን በኅብረት እንስራ፣ እንግባባ። የደቡብ ሱዳንን ግጭት በፖለቲካ ስምምነት ዘለቄታ ያለው የተኩስ አቁም ስምምነት በማድረግ በቀጣይ ወራት የሽግግር አስተዳደር እንደሚመሠረትም ፕሬዚዳንቱ ተስፋቸውን ገልጸዋል። የተያያዘ ሌላም ዜና አለ። በሌላ በኩል የተባበሩት መንግስታት ድርጅት በደቡብ ሱዳን ያሰማራውን የሰላም አስከባሪ ኃይል ለማጠናከር ባሳለፈው ውሳኔ መሰረት የምስራቅ አፍሪካ ሀገሮች ወታደሮችን ሊያዋጡ ነው። ኢትዮጵያ፣ ኬንያና ሩዋንዳ 2500 ወታደሮቻቸውን በምስራቅ አፍሪካ ሀገሮች የልማት በይነመንግስት ኢጋድ ሸምጋይነት የተፈረመውን የሰላም ስምምነት በተግባር እንዲያስፈጽሙ እንደሚልኩ አስታውቀዋል። የጠቅላይ ሚኒስትር ሀይለ ማርያም ደሳለኝ ልዩ አማካሪ ሚኒስትር ዴታ አቶ ጌታቸው ረዳ ለቪኦኤ ኢትዮጵያ በአንድ ባታሊየን ጦር እንደምትልክ ማምሻውን ገልጠዋል። ሄኖክ ሰማ ጊዜር ነው ያነጋገራቸው። ደቡብ ሱዳን ውስጥ የቆየ የተባበሩት መንግስታት ድርጅት ሚሽን አለ። ዩናይትድ ኔሽንስ ሚሽን ኢን ሳውዝ ሱዳን የሚባል ወይም ዩንሜስ የሚባል ማለት ነው። እሱ የነበረውን የቁጥርም ኒሜሪካል ስትሪንግ የሚባለው ነገር መጨመር እንደጠበቀ ሆኖ በኢጋድ በኩል የደቡብ ሱዳንን ግጭት ለመፍታት እርምጃዎች መውሰድ አለብን እንደ ጎረቤት ጉዳዩ ከአካባቢው ወጥቶ ወደ ሌሎች እጅ መግባት የለበትም በሚል የተወሰደ ውሳኔ ነበረ በዛ ውሳኔ መሰረት ኢጋድ በተደጋጋሚ በሁለቱ በግጭቱ ተሳታፊ የሆኑት ወገኖች መካከል ንግግር እንዲካሄድ ሲመራ ቆይቷል ስለዚያ የዛ ፕሮሰስ አንድ አንዱ ውሳኔ ምንድን ነው የኢጋድ አባላት እና የአካባቢው ሌሎች ሀገሮች ሰራዊት አውጣጥተው ሞኒተሪንግን ቨሪፊኬሽን ሜካኒዝም የሰላም ስምምነቱ በተግባር ላይ መዋሉን ለማረጋገጥ የሚያስችል የሲቪልና የወታደር ኮምፖነንት ያለው ሀይል ለመላክ ተስማምተዋል። ስለዚህ የዩኤን ይሄን ሀይል የመላኩን ሀሳብ ተቀብሎት አሰፋፈሩን በሚመለከት ወይም ማንዴቱን በሚመለከት ግን ግጭቱ በተከሰተባቸው በሚባሉት አካባቢዎች ውስጥ ይሄ ኢጋድ ሀይል እንቅስቃሴ ኦቶኖሚውን የእዝ የቁጥጥር ባለቤትነቱን እንደጠበቀ ሆኖ እንዲንቀሳቀስ እና ዲተረንት የሆነ ሀይል ሆኖ እንዲ ስራውን እንዲሰራ ግን ለአሰራር እንዲያመች በዩንሚስ የቆየ ማንዴት ስር አንድ አካል ሆኖ እንዲንቀሳቀስ ነው። እንግዲህ በአጠቃላይ ሁለት ሺህ አምስት መቶ ወታደሮች ናቸው ከኢትዮጵያ ከኬንያ ና ከሩዋንዳ የተውጣጡ እንደሆነ መረጃ አለን። ኢትዮጵያ ምን ያህል ሰራዊት ነው በደቡብ ሱዳን የሰላም አስከባሪ ሰራዊት የምታሰማራው? አንድ ባታሊዮን እያንዳንዳችሁ አንዳንድ ባታሊዮን እንደሚያወጡ ነው ስምምነቱ ላይ ያለው። አንድ ባታሊዮን ምን ያህል ወታደሮች ይሆናል ወይ? እንደ የሀገሩ አሰላለፍ የሚቀየር ነው የሚሆነው። ስለዚህ እኛ መገመት ትችላለህ፣ ከስምንት መቶ እስከ ዘጠኝ መቶ ወታደሮች ልናሰልፍ እንችላለን ማለት ነው። ያ ማለት አይጨምርም ማለት አይደለም። በቀደመውስ የሰላም አስከባሪ ሀይል ውስጥ ኢትዮጵያ ያደረገችው አስተዋጽኦ አለ? በተለይ በወታደራዊ መዋጮ ኖ ኖ በዩኒስፋም ይባላል ሌላ አብዬ ውስጥ ያለ ሚሽን ውስጥ የኢትዮጵያ ሰራዊት ነው ሙሉ በሙሉ የሚንቀሳቀሰው። ዩኒስፋ ማለት በደቡብ ሱዳን እና በሰሜን ሱዳን መካከል ያለውን አከራካሪ፣ አወዛጋቢ ግዛት አብዬን ሰላም ለማስጠበቅ የተሰማራ ራሱን የቻለ ሀይል አለ። እዚ ሀይል ውስጥ ሙሉ በሙሉ የኢትዮጵያ ወታደሮች ናቸው ያሉት። እንግዲህ ይህኛው ግን በደቡብ ሱዳን ውስጥ በኢጋድ በኩል የሚሰማራ ሀይል ነው። በግንቦት ወር መግቢያ የተፈረሙ መሆኑም የሰላም ስምምነት በ በተግባር ላይ ለማዋል የሚል የተባበሩት መንግስታት የጸጥታው ጥበቃ ምክር ቤት ያጸደቀውም ውሳኔ አለ። ከዚህ በተጨማሪ ደግሞ ሰላማዊ ዜጎችን በመጠበቅ ኃላፊነት ላይ እንደሚሰማሩም የሚገልጽ ነው። እስኪ ኃላፊነታቸው ምንድን ነው? በተለይ ሰላማዊ ዜጎችን በመጠበቅና የሰላም የተፈረመውን የሰላም ስምምነት ተግባራዊ በማድረግ ስራ ላይ ይሰማራል። ያ ማለት የሰላም ስምምነቱን አደጋ ላይ የሚጥሉ እንቅስቃሴዎችን ይቋቋማል ማለት ነው። ሁለተኛ የሰብአዊ እርዳታ አቅርቦት በተሟላ መልኩ ሊከናወን የሚችልበትን ሁኔታ የማመቻቸት ኃላፊነትንም ይወስዳል። አቶ ጌታቸው ረዳ፣ የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ልዩ አማካሪ ሚኒስትር ዴኤታ፣ ለጊዜው አመሰግናለሁ። በልብ ችግር የለውም። የሊቢያ ወታደራዊ ኤታ ማዦር ሹም የነበሩት ጀነራል ካሊፋ ሀፈር ደጋፊ ሚሊሻዎች አንሳር አልሻሪያ ከተባለው ከአልቃይዳ ጋር ከተሳሰረው ቡድን ሚሊሻዎች ጋር ቤንጋዚ ላይ የተዋጉ ነው። ተዋጊ አውሮፕላኖችና ሄሊኮፕተሮች የአንሳር አልሻሪያ ቦታዎችን እየደበደቡ ነው። በውጊያው 20 ሰዎች ተገድለዋል፣ 80 ቆስለዋል። የሊቢያ ቴሌቪዥን ይህንን ገልጧል። የአሜሪካ ድምፅ ሬዲዮ ዘጋቢ ኤድዋርድ ኢራኒየን ከካይሮ በላከው ዘገባ ነው የጠቀሰው። አዳነሽ ደግሞ እንደሚከተረው ታቀርባለች። የሊቢያ ወታደራዊ ሄሊኮፕተሮች ዛሬ ቤንቃዚ በተባለችው ምስራቃዊት የወደብ ከተማ ከአልቃይዳ ጋር በተሳሰረው አንሳር አልሻሪያ ቡድን ሚሊሻዎች ያሉባቸው ቦታዎችን ሲደበድቡ ነበር። የሊቢያ ተዋጊ አይሮፕላኖችም በከተማይቱ ሲያንዣብቡ ታይተዋል። ሚሊሻዎቹ ደግሞ ጸረ አይሮፕላን መሳሪያዎች ይተኩሱባቸው ነበር። ዘገባዎች እንደሚሉት ግጭቱ የተጀመረው የአንሳር አልሻሪያ ሚሊሻዎች የሊቢያ ልዩ ኃይሎች ግብረ ኃይል ሰፈርን በሮኬቶችና በከባድ መሳሪያዎች ባጠቁበት ወቅት ነው። የሊቢያ ወታደራዊ የጣምራ እንቅስቃሴ ቃል አቀባይ ኢብራሂም ሻራ። ሚሊሻዎቹ የወታደራዊ ኃይል ሳይካ ግብረ ኃይል ሀያ አንድ ሰፈርን አጠቁ ይላሉ። በጥቃቱ ላይ የነበሩት የአንሳር አልሻሪያ ሚሊሻዎች መኪኖች በልዩ ግብረ ኃይሉ ሰፈር ላይ ቶክስ መክፈታቸውን፣ የሀገሪቱ ወታደራዊ ኃይሎች ደግሞ በምላሹ ቶክስ እንደከፈቱ ነው የገለጹት። ሁለቱ ወገኖች ለሶስት ሰዓታት ያህል ከተዋጉ በኋላ የሊቢያ ተዋጊ አይሮፕላኖች በመሬት ላይ ላሉት ኃይሎች ፋታ ለመስጠት ሲሉ እንደገቡበት ቃል አቀባዩ ጠቁመዋል። ታማኝነቱን ለቀድሞው ወታደራዊ ኤታ ማዦር ሹም ካሊፋ ሀፍተር የሰጠው የሀገሪቱ አየር ኃይል ባለፈው ሳምንት የእስላማውያኑ ሚሊሻዎች ሰፈርን በተደጋጋሚ በቦምብ ደብድቧል። የሊቢያ ቴሌቪዥን ቀን ላይ የከፊል ቤንጋዚ መንገዶች ባዶ ሆነው አሳይቷል። የከባድ መሳሪያ ተኩስ መሬት ላይ ሲያርፍም ይሰማል። የሱቅ መደብሮች እንደተዘጉ እና የተማሪዎች የአመት መጨረሻ ፈተና ጊዜ እንደተላለፈ ቴሌቪዥኑ ጨምሮ ተናግሯል። አርተፈ ዐደዱ ቀትለ አልእሽትባካት ፍ በንጋዚ ጉዳት የደረሰባቸው ሰዎች ወደ ተለያዩ ሆስፒታሎች እንደተወሰዱ ዘገባው ጠቅሷል። በተለያዩ የከተማይቱ ክፍሎች መንገድ ላይ የወደቁ አስክሬኖች እንደታዩ ስካይ ኒውስ አረቢያ ዘግቧል። የሊቢያ ቴሌቪዥን ከቅርብ ጊዜያት ወዲህ በተካሄደው ውጊያ ለሞቱት ክብር የሐዘን ሙዚቃ አሰምቷል። ቴሌቪዥኑ እንደሚለው የቤንጋዚ ከተማ ነዋሪዎች በጀኔራል ሀፍተር የሚመራውን ወታደራዊ እርምጃን ደግፈዋል። ጀነራል ሀፍተር ከሊቢያ ጊዜያዊ ምክር ቤትና ከሁለቱ ተቀናቃኝ ጠቅላይ ሚኒስትሮች ጋር ተጣልተዋል። ሁለቱ ተቀናቃኝ ጠቅላይ ሚኒስትሮች በየበኩላቸው እኔ ነኝ ሀገሪቱን የምወክለው ይላሉ። ጀነራል ሀፍተር የብሔራዊ ሸንጎ ውክልና ባለፈው የካቲት ወር በማብቃቱ ህገወጥ ነው ብለውታል። በሀገሪቱ ያለው የጸጥታ እየተባባሰ በመሄዱ እንደ አውሮፓ አቆጣጠር ሰኔ 25 ቀን የሚካሄደውን የምክር ቤት ምርጫ አልደግፍም ብለዋል። የመጨረሻው የመጽሔት ክፍለ ጊዜ ዘገባ ላይ ደርሰናል። የካሜሩን ወታደሮች ከናይጄሪያ ሸሽተው ወደ ሀገራቸው የገቡ ቢያንስ ስልሳ የሚሆኑ የቦኮ ሀራም አባላትን መግደላቸውን የመንግስቱ ራዲዮ ዘግቧል። ከያውንዴ ካሜሩን የአሜሪካ ድምጹ ሞኪ ኤድዊን ኬንዴዜካ ያስተላለፈው ዘገባ አለ። ሰሎሞን አባታ ያቀርባል። ስልሳ የሚሆኑት የቦኮ ሀራም አባላት ከናይጄሪያዊቱ ቦርኖ ግዛት የካሜሩንን ድንበር አቋርጠው የገቡ ጊዜ እጅግ በከባዱ ታጥቀው ነበር በመገናኛ ብዙሃኑ ዘገባ መሠረት። ያኔ ታዲያ በሰሜኑ ዳባንጋ ሸለቆ ውስጥ ሸምቀው የነበሩት የካሜሩን ወታደሮች ድንገት ወደቁባቸውና ሁሉንም ገደሏቸው ብሏል የያውንዴው ብሔራዊ ራዲዮ። የዚያ የካሜሩን ክልል ገዢ ፎንኮ አዋህ በሰጡት መግለጫ የቦኮ ሐራም ሽፍቶች በሀገራቸው ቀበሌዎች ውስጥ ሳይመሽጉ እንዳልቀሩ መረጃ ሲደርሳቸው ጠለቅ ያለ ስልጠና ያላቸው ወታደሮች እንዲላኩላቸው መጠየቃቸውን አመልክተዋል። ወታደሮቹ ታዲያ ድንቅ ሥራ ፈጸሙ ብለዋል አገረ ገዢው ለቪኦኤ በሰጡት ቃል። ከእንዲህ አይነቱ ሁኔታ በኋላ ኃይሎችህን አሰባስበህ ስልትህን አውጥተህ አነቃቅተህ ለዘመቻ ታሰማራቸዋለህ አሁን ያደረግነው ነው ይሄንን ነው። ወታደሮቹ ባለፉ ጊዜያት እንዲህ ተንቀሳቅሰው ቢሆን ኖሮ ቦኮ ሐራም ካሜሩንን የተመቸችው መጠለያ አድርጎ ባልተጠቀመባት ነበር ብሏል። ለካሜሩን ብሔራዊ ዜና ማሰራጫ የሚሠራው ጋዜጠኛው ኢብኔዘር ኤካንጋ ከቪኦኤ ጋር በስልክ ባደረገው ቃለ ምልልስ ብዙ ሰው የሚያስበው መንግስቱ ከመጀመሪያው አንስቶ ቦኮ ሐራምን ሲያባብል እንደነበረ ነው። መንግስቱ ለዚህ ውጊያ የሚገባውን ትኩረት የሚሰጠው አይመስልም ነበር። ዘመቻው እንዲካሄድ መፍቀድ ብቻ እኮ በቂ ነበር። እንደ እውነቱ ጦሩ እንዲህ አይነቱን ምላሽ አግኝቶ ቢሆን ኖሮ ቦኮ ሐራም ድንበሩን እንዳያቋርጥ ሊያቆመው ይችል ነበር። ቦኮ ሐራምን ከሁለቱም ሀገሮች ለማጥፋት የካሜሩንና የናይጄሪያ ጸጥታ ኃይሎች ተጋግዘው መስራት እንደነበረባቸው አካንጋ ጠቁሟል። ጦሩ የተለያዩ ስልቶችን መጠቀም ይገባዋል። ምክንያቱም የቦኮ ሐራምን አባላት ማባረር ብቻውን በቂ አይደለም። ውጊያው ወደ ራሳቸው መመለስ፣ በራሳቸው ቁጥር ግቢ ውስጥ ነው መካሄድ ያለበት። ምንም እንኳ የካሜሮን ወታደሮች ወደ ናይጄሪያ ግዛት ዘልቀው እንዲገቡ የሚያስችላቸው ስምምነት ባይኖርም እንኳ ይህንን ውጊያ በካሜሮን ምድር ላይ ብቻ በማካሄድ ማሸነፍን እንደማይቻል ግን ይሰማኛል። ውጊያው ግን ወደዚያ ወደ ናይጄሪያ ሊመለስ ይገባዋል። ባለፈው ወር ካሜሩንም ቻድም በቦኮ ሐራም ላይ ጦርነት አውጀዋል። ከዚያን ጊዜ ጀምሮ ታዲያ ካሜሩን ከናይጄሪያ ጋር በሚያዋስናት ድንበሯ ላይ ሁለት ሺህ ወታደሮችን አስፈራለች። የዓለም ዜናና ዘገባዎችን አጠናቀቅን። በ22 ና በ25 ሜትር ባንድ የሚሰራጨው ዝግጅታችን እስከ 4 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። ሁለተኛው አጋማሽ መግባታችን ነው። በሰሎሞን ክፍል የሚቀርበው ሳምንታዊው ስፖርት ቀዳሚ ዝግጅታችን ይሆናል። እንደምን አምሽታችሁልኛል የተከበራችሁ አድማጮቼ። ሶስተኛው ዙር የዳያመንድ ሊግ በዩጂን ኦሪገን ተካሂዷል። በመካከለኛው ርቀት ሩጫ ውድድሮች የኢትዮጵያ አትሌቶች ቀንቷቸዋል። በእግር ኳስ ዘንድሮ ብራዚል የምታስተናግደው የዓለም ዋንጫ ውድድር ተቃርቧል። በኢትዮጵያ ስታዲየሞች እየተራቆቱ መጥተዋል ይባላል። ምክንያቱ ምን ይሆን? ባለሙያ ጠይቀናል። ሌሎች ዜናዎችም ተካትተዋል። አብረን እንቆይ። እዚህ በዩናይትድ ስቴትስ ዩጂን ኦሪገን በሳምንቱ ማብቂያ የተካሄደውን ሦስተኛውን ዙር ዳያመንድ ሊግ ውድድሮች ላስቀድም። እንዳልኩት በመካከለኛው ርቀት ሩጫ ውድድሮች የኢትዮጵያ አትሌቶች ድል ቀንቷቸዋል። በ3000 ሜትር መሰናክል ሶፊያ አሰፋና ሕይወት አያሌው አንደኛና ሁለተኛ ሆነው ተከታትለው በመግባት አሸንፈዋል። ኤማ ኮበርን ከዩኤስኤ ሦስተኛ ሆናለች። በ1500 ሄለን ኦቢሪ ከኬንያ፣ አበባ አረጋዊ ከስዊድን አንደኛና ሁለተኛ ሆነዋል። በአምስት ሺህ ሜትር ወንዶች ደግሞ ኬንያዊውን ካሌብ ዋንጋንጌ ኢንዲኩን ተከትሎ በሁለተኛነት የገባው የኔው አላምረው ከኢትዮጵያ ነው። ሐጎስ ገብረ ሕይወት ስድስተኛ ነው። አልበርት ኪቢቺ አሁንም ከኬንያ በሦስተኝነት ፈጽሟል። በአስር ሺህ ፈጽሞ ያልተጠበቀ ውጤት ነው የተገኘው። አሜሪካዊው ጌለን ሩፕ አንደኛ ሲሆን፣ ከሁለተኛ እስከ ስድስተኛ ያለውን ስፍራ ኬንያውያን ወስደዋል። በፈጣኑ የመቶና ሁለት መቶ ሜትር ሩጫ ውድድሮች ግን እንደተለመደው አሜሪካውያኑ አልተደፈሩም። የመቶውን ጀስትን ጋትሊን ሌላውን የአገሩን ልጅ ማይክ ሮጀርስን በሁለተኝነት አስከትሎ ገብቷል። በአርቡ ሦስተኛ ዙር የዳይመንድ ሊግ የጦርና አሎሎ ውርወራ እንዲሁም የዝላይ ውድድሮች ተካሂደዋል። ቀጣዩና አራተኛው ዙር የፊታችን ሐሙስ ሮም ላይ ይካሄዳል። ወደ እግር ኳስ ስፖርት ዜና ስንሸጋገር በአሁኑ ጊዜ የመላው ዓለም ሕዝብ ትኩረትና ቀልብ ያረፈው ከአስር ቀናት በኋላ በሚጀምረው ሀያኛው የዓለም ዋንጫ ላይ ነው። ከባዱን የማጣሪያ ሂደት በጥንካሬ ተፋልመው ያለፉ የሰላሳ ሁለት አገሮች ብሔራዊ ቡድኖች በዋዜማው የአቋም መለኪያ ውድድሮችን እያደረጉ ይገኛሉ። ከተደረጉት የአቅም መለኪያዎች የተወሰኑትን ብቻ ለመጥቀስ ያህል የአፍሪካው ተወካይ ካሜሩን ከፓራጓይ እና ጀርመን ብሔራዊ ቡድኖች ጋር በአንድ ሳምንት ሁለት የወዳጅነት ግጥሚያዎችን አድርጓል። በፓራጓይ ሁለት ለአንድ ሲሸንፍ ከጀርመን ጋር አቻ ተለያይቷል። በሌሎች ተመሳሳይ ውድድሮች ስፔን ቦሊቪያን ሁለት ለባዶ፣ ቺሌ ግብፅን ሶስት ለሁለት፣ እንግሊዝ ፔሩን ሦስት ለዜሮ አሸንፈዋል። ሌሎች የዓለም ዋንጫ ማጠናከሪያ ውድድሮችም ተካሂደዋል። በመጨረሻም ኢትዮጵያ ውስጥ በመካሄድ ላይ ያለው ፕሪምየር ሊግ ሊጠናቀቅ ጥቂት ጨዋታዎች ይቀሩታል። ሆኖም ቅዱስ ጊዮርጊስ የአመቱ ሻምፒዮን መሆኑን ቀደም ሲል በማረጋገጡ ቀሪዎቹ አራት ጨዋታዎች የውድድር መርሃ ግብር ለማጠናቀቅ ብቻ ይሆናል ማለት ነው። ከቅዱስ ጊዮርጊስ ክለብ በስተቀር የአብዛኞቹ መዳከም ደግሞ የፕሪምየር ሊጉን በተከታታይ አለማካሄዱን ጨምሮ አብዛኛው ጨዋታ የተመልካች ድርቅ መጥቶታል። የተወሰኑ የእግር ኳስ አፍቃሪዎች ከስታዲየም መቅረታቸውን አስመልክቶ አስተያየት ሰብስበናል። ሽመልስ ጥላሁን የታዳጊ ወጣቶችና የሴቶች እግር ኳስ አሰልጣኝ ነው፣ እንዲህ ይላል። ተመልካቹ ወደ ስታዲየም ሲገባ የተሻለ እግር ኳስ የተሻለ ፉክክር ማየት ይፈልጋል። ያ ደግሞ እንዳይሆን የሆነበት ምክንያት ምንድን ነው? አሁን በአሁኑ ሰዓት በመሪው እና በተመሪዎች መካከል ያለው ልዩነት በጣም ሰፊ ነው። ከወዲሁ ያለፈውን ቡድን የወረደውን ቡድን እየታወቀ የሆነ ይመስላል እና በዛ ምክንያት ፉክክሩ ሊቀንስ ችሏል። ከዛ በተጨማሪም መሪው ላይ የምናየውን ፐርፎርማንስ ሌሎች ቡድኖች ላይ ልናይ አልቻልንም። ምክንያቱም ወጥ የሆነ ፐርፎርማንስ አንድ ቡድን ላይ እናያለን፣ ሌሎች ቡድኖች ላይ ግን ተመሳሳይ የሆነ ፐርፎርማንስ አይታይም። ስለዚህ ተመልካቹ ደግሞ የሚፈልገው ቆንጆ ምክክር ማየት ይፈልጋል። ያ ነው የኔ ግምት የሚሆነው፣ ከዛ ውጭ ምንም ሊሆን አይችልም። ለስታንሊ ዋንጫ እየተካሄደ ባለው በዩናይትድ ስቴትሱ የበረዶ ላይ የገና ጨዋታ የሎስ አንጀለስ ኪንግስ የወቅቱን ሻምፒዮን ጠንካራውን የሺካጎ ብላክ ሆክስ ቡድን አምስት ለአራት በሆነ ውጤት አሸንፏል። በሰባተኛው ዙር ግጥሚያ የብሔራዊ ሆኪ ሊግ ሻምፒዮኑ ብላክ ሆክስ ትላንት የተሸነፈው በተጨማሪው ሰዓት ከባድ ፍልሚያ ነው። ኪንግስ ከነገ በስቲ ያረቡ ሬንጀርስን ያስተናግዳሉ። በመጨረሻም ለዩናይትድ ስቴትሱ ብሔራዊ የቅርጫት ኳስ ውድድሮች ዜና ተባባሪ አዘጋጅ ተፈራ ግርማ መስመር ላይ ነው። መቀጠል ትችላለህ ተፌ። እንደምናመሸ ሰለሞን። የዛሬ ዓመት የማያሚ ሂትና የሳን አንቶኒዮ ስፐርስ ለዋንጫው ሲገናኙ የቅርጫት ኳስ ማኅበሩ አይቷቸው ካለፈው ታሪካዊ ጨዋታዎች መካከል አንዱ ሆኖ ነበር ያለፈው። አሁን የተመልካቹ ይደገም ጥያቄ የተሰማ ይመስልም እነዚህ ቡድኖች ለፍጻሜ ደርሰዋል። ይህ ሲሆን እንደ አውሮፓውያን አቆጣጠር ከ1998 ጀምሮ የመጀመሪያው ነው። ሳን አንቶኒዮና ሂት ተጋጣሚዎቻቸውን ከስድስት ጨዋታዎች አራቱን ቀድሞ አሸንፈው ነው ለዚህ የመጨረሻ የዋንጫ ጨዋታ የደረሱት። እንደ አውሮፓውያን አቆጣጠር ዋንጫውን በ1999 2003፣ 2005 እና 2007 የበሉት ሳን አንቶኒዎች ባለፈው ዓመት የፍጻሜ ጨዋታ አምስተኛ ዋንጫቸውን በእጃቸው ሊያስገቡ ሰላሳ ሰከንዶች ብቻ የቀሯቸው አልሸነፍ ያለው የዚሁ ዓመት ተቀናቃኛቸው የማያሚ ሂት ቡድን ባስቆጠራቸው ነጥቦች ተሸንፈውና ቅስማቸው ተሰብሮ ያለቀው ዓመታቸውን ለመካስ ሌላ እድል አግኝተዋል። በተለይም በ2012 እና በ2013 ዋንጫ የወሰደውንና በዚህ ዓመት ለተከታታይ ሶስት ዓመታት ዋንጫውን ሊበላ የሚችለውን የማያሚ ሂት ታሪካዊ ጉዞ ማሰናከል ከቻሉ ደስታው እጥፍ ድርብ ሊሆንላቸው ይችላል። ይህም ሆኖ ያ ግን የቅርጫት ኳስ አፍቃሪዎች ባለፈው ዓመት የታየው አይነት ፉክክር ይታይ ዘንድ ተስፋ ጥለዋል። ተፈራ ግርማን እናመሰግናለሁ። በዚሁ ላብቃ። አድማጮቼ ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ። ተከታዩ ዝግጅት ደግሞ አፍሪካ ነክ ርዕሶች ይሆናል። በቅርቡ በኦሮሚያ የተካሄደው የተማሪዎች ተቃውሞ በፌዴራላዊ አወቃቀር ስር ሊኖር በሚችል የአንድነት ስሜት ላይ ጥርጣሬ ማሳደሩ አልቀረም። በዚህ ጉዳይ ላይና በአጠቃላይ በኢትዮጵያ ስላለው ፌዴራላዊ ስርዓት ሐሳባቸውን እንዲገልጡልን ሦስት እንግዶችን ጋብዘን ባለፈው ቅዳሜ በተላለፈ ፕሮግራም እንዲያብራሩ እንዲያብራሩልን ይታወሳል። ዛሬ ደግሞ ከሦስት ክፍሉ ውይይታችን ሁለተኛውን እናቀርባለን አቶ ቡልቻ ደመቅሳ አሁን በጡረታ ላይ የሚገኙ የኢኮኖሚ ባለሙያ ሲሆኑ የህግ ዲግሪም አላቸው። ዶክተር አሰፋ ፍስሐ በዩኒቨርሲቲ አስተማሪነት ጥናትና ምርምር ሙያ የተሰማሩ ሲሆን በአዲስ አበባ ዩኒቨርሲቲ በህግና አስተዳደር ኮሌጅ አስተማሪ ናቸው። በአስተዳደር ህገ መንግሥትና ፌዴራሊዝም ዙሪያ ያስተምራሉ። አቶ ልደቱ አያሌው ላለፉት ዓመታት በኢትዮጵያ ፖለቲካ ተሳትፈዋል። ለአምስት ዓመታት ያህል በፓርላማ አባልነት አገልግለዋል። በአሁኑ ወቅት የኢዴፓ ማዕከላዊ ምክር ቤት አባል ናቸው። ትምህርታቸው በዓለም አቀፍ ግንኙነትና የልማት ጥናቶች እንዲሁም በታሪክ ላይ ያተኮረ ነው። ሦስቱን እንግዶች ያነጋገረችው አዳነች ፍሳዬ ነች። አሁን ደግሞ ወደ አቶ ቡልቻ ደመቅሳ ልሄድ ና አቶ ቡልቻ፣ እንግዲህ ያለው ስርዓት ወደ ኋላ አይመለስም፣ መቀጠሉም አይቀርም ብለዋል። እንግዲህ በብሔር ብሔረሰብ ወይም በቋንቋ የተመሰረተው ፌዴራላዊ ስርዓት እና ከዛ ጋር ተያይዞ ግን የጎደለና መሟላት አለበት ብለው የሚሉት ነገር አለ። አቶ ቡልቻ ወዝበዳንች አሁን አንቺ መጨረሻ ላይ የተጠቀምሽባቸውን ቃሎች እኔ አልጠቀምኩባቸውም፣ ነገር ግን እስማማለሁ። በአይዲያው ልክ ነሽ። ቃሎቹን ብጠቀሙበትም ባልጠቀሙበትም ሀሳቡ አለ። እርሶ የሚጠቀሙት እርሶ ይግለጹት፣ የሚጠቀሙት ምንድን ነው እርሶ የሚጠቀሙት ቃል? ክልሎች አሁን ኦርጋናይዝዶ ነው እንዳሉ ፌዴራሊዝምን በደግነቱ በሸርነቱ የሰጣቸው የለም። እነሱ ተነስተው ደቡብም፣ ሲዳማ በሀይል ተደራጅቶ ይሰራ ነበር። መንግስት የኢትዮጵያ መንግስት ተቋቁሞ ወዲያውኑ ምን አየ፣ አለ ፌዴራሊዝም የሚሰራ የለም። ፌዴራሊዝምን ተቀበሉ። በጣም እየሰሩ ነው እንዲሰራ። እኔ ፌዴራሊዝም በኢትዮጵያ እንደታሰበው ሰው ተስፋ እንዳደረገው ቢሰራ ጥሩ ነበር። እየሠራ አይደለም ግን እየሰራ አይደለም። የማይሰራው ግን አቶ ሊደቱ እና ዶክተር አሰፋ በሚሉት ምክንያት አይደለም። የማይሰራው ምንድን ነው? ፌዴራል መንግስቱ በፍጹም ክልሎቹ በነጻነት እንዲሰሩ አልፈቀደም። በጀርባቸው ላይ ነው ያለው ተቆጣጦ ታክሱን እንኳን እሱ ጣፋጭ ጣፋጩን ከራ ተራው እየበላ ዝቃጩን ነው ክልሎቹ የሚበሉት። እኔ የምለው እውነተኛ ፌዴራሊዝም እናድርግ። አሁን ደቡብ ደቡብ ደቡብ ይባላል። ከደቡብ ውስጥ ለነጻነቱ የተዋጋው ለመሞት የተዘጋጀው የሲዳማ ህዝብ ብቻ ነው እንደ ሌሎቹ እንደ ኦሮሞ፣ እንደ ትግሬ፣ እንደ ሌሎቹ። ስለዚህ መንግስት ፌዴራሊዝሙ ይሰራል። መቼ ነው የሚሰራው? የኢትዮጵያ ፌዴራል መንግስት እጁን በነኚህ ፌዴራል ክልሎች ላይ ማሳረፉ ሲተው ነው። አቶ ብልጫነት ላይ ትንሽ ልጨምር። እኔ ወይም የተለየ ነገር እንግዲህ ወደ ማጠቃለል ስለሆን በመጨረሻ እንግዲህ ከዛ በፊት ምንድን ነው እሳቸው ያሉት ሁለት ነገር ጋር አስማማለሁ። አንደኛው የፌዴራል መንግስት በገቢ ምንጭነት ትልቁን ድርሻ ይወስዳል የሚለው አንድ ከእሳቸው ጋር አስማማለሁ ቀጥሎ ባለፉት ሀያ አመታት በተለይ ይሄ ሁለት አመት እንደተለየ ዘመን ነው የምቆጥረው አተረጓጎም ስላለኝ፣ ከዛ በፊት ግን ማዕከላዊ መንግስት ለምሳሌ ፖሊሲ በማውጣት ደረጃ የፌዴራል መንግስቱ በጣም ሀይለኛ ነበር፣ ክልሎችን ይጫናቸዋል። ክልሎች ራሳቸውን ፖሊሲ በማውጣት ረገድ ብዙ አልሄዱም የሚለው ላይ አይ ቲንክ በዚህ ነጥብ ላይ ሁለቱም ልስማማ እችላለሁ። ግን ከአቶ ብልቻ ካሉት የሚለየው ነገር ምንድን ነው፣ የእኛ ፌዴራል ስርዓት በተለይ በገቢው እና በቀመሩ ላይ ስናይ አብዛኛውን ለፌዴራል መንግስት የሚሄድ ቢሆንም እስከ ማውቀው ድረስ ክልሎች ሰማኒያ ፐርሰንት ውጪያቸው የሚሸፍኑት በድጎማ ነው። ስለዚህ ብዙ ነገር ከፌዴራል መንግስት ዲፔንድ ያደርጋሉ። ግን የኛ የድጎማ አጠቃቀም ህገ መንግስታዊ ዋስትና የለውም እንጂ እስካሁን ድረስ ባለው አሰራር ለፌዴራል መንግስት የሚመጣው ባጀት ተመልሶ በመሰረታዊ የልማት አውታሮች ላይ መንገድ፣ ቴሌፎን በሙሉ እነዚህ ለትምህርት ማስፋፋት፣ የጤና ማስፋፋት ተመልሶ ወደ ክልሎች ነው ኢንቨስት የሚደረገው። ይሄ ኢንቨስት የሚደረገው የመሰረታዊ ኢንፍራስትራክቸር የልማት ዋና አውታ የወደፊቱ የክልሎች የገቢ አቅምን ያሳድጋል ተብሎ ነው። በሌሎች ሀገሮች ለፌዴራል መንግስት የሚቀረው ገቢ ፌዴራል መንግስት ብቻውን ነው የሚጠቀምበት። የእኛ ለየት የሚያደርገው ሴንትራላይዝድም ቢሆን በማዕከላዊ መንግስት እጅም ቢሆን እስካሁን ድረስ ባካሄዱ የፌዴራል መንግስት በራሱ ባጀት የተሰጠው ባጀት ላይ መልሶ የክልሎችን መንገድ፣ የክልሎችን መብራት፣ የክልሎችን የቴሌፎን የትምህርትና የጤና ሁኔታ በማስፋፋት ላይ ኢንቨስት የሚደረገው በክልሎች አቅም አይደለም። ይሄ እየተስፋፋ ያለው ወደፊቱ ይሄ ሚዛኑ እንዲስተካከል መደረግ አለበት፣ እስማማለሁ። ሁለተኛ ደግሞ ህገ መንግስታዊ ዋስትና የለውም። ይሄ አሁን ፌዴራል መንግስት ፈቃደኛ ስለሆነ የፖለቲካ ውሉ ስላለው ነው እንጂ ሌላ ጊዜ አንድ ሌላ የተለየ ፓርቲ መጥቶ በህገ መንግስቱ መሰረት ትልቁን የገቢ ድርሻ በእጁ በመያዝ ክልሎች ወየላቸው ቢላቸው ምንም የሚከላከሉበት ስርዓት የላቸው። ይሄ የፌዴሬሽን ምክር ቤት ስራ ነው። ፌዴሬሽን ምክር ቤት ደግሞ እስካሁን ድረስ በራሱ ፍቃድና አካሄድ እንጂ ትክክለኛ በሆነ መርህ ተቀምጦለት ታዞ አይደለም እየሰራ ያለው በፈቃደኝነት ብቻ የተመሰረተ ነው ለማለት ነው። እሺ አቶ ልደቱ እሺ፣ አንደኛው ቅድም ዶክተር አሰፋ ያሉት ላይ የምስማማው ደቡብ ውስጥ በቀበሌ ደረጃ፣ በወረዳ በዞንም ደረጃ ያለው አደረጃጀት ብሔረሰባዊ ማንነት መሰረት ያደረገ ነው የሚለው ትክክል ነው። ግን ዞሮ ዞሮ ሀገሪቱ የፌዴራል ስትራክቸሩን በዋናነት የሚወክሉት ክልሎች ናቸው። ስለዚህ እነዚህ ክልሎች እንዴት ነው የተደራጁት ነው ጥያቄው። እዛ ላይ ነው አቅጣጫ ወይም ጂኦግራፊ ሰርቷል፣ ኢትዮጵያ ውስጥ የሚያልኩት እንጂ እውነቱን ለመናገር በኢትዮጵያ የተጨባጭ ሁኔታ አንዳንድ ቦታ በጂኦግራፊ የፌዴራል ስትራክቸሩን ማደራጀትን ቢያስፈልግ፣ በቀበሌና ቢያንስ በወረዳ ደረጃ ብሄረሰባዊ ማንነትና ቋንቋን መሰረት ያደረገ አደረጃጀት መጠቀም ጠቃሚ ነው ብዬ ነው ማስበውኔ። ይሄን ወደኋላ መመለስም አስፈላጊ ነው ብዬ አላምንም። በክልል ደረጃ ግን ሀገሪቱ የተመጣጠነ ኢኮኖሚ እድገት እንዲኖራት ጥሩ የሆነ ፍትሀዊ የሆነ የአስተዳደር ስራ ለማቀላጠፍ የሚያስችል የፌዴራል አደረጃጅ እንዲኖር ከፈለግን ግን ቅድም አሁን ያነሳችሁት የበጀት የገቢው መጠን ሁሉ የተመጣጠነ እንዲሆን ካስፈለገ ግን ዶክተር ቅድም እንዳሉትኝ ወደፊት በማሻሻያ ይሄን ጉዳይ በደንብ አድርጎ ማጤንና ማሻሻያ ማድረግ ያስፈልጋል። እስካሁን መተን መተን ለምንድን ነው አሁን ሰሞኑን ያየነው አስደንጋጭ ሁኔታ ኢትዮጵያ ውስጥ የተፈጠረው ችግሩ ተፈቷል ብለን በሬዲዮ በቴሌቪዥን ስንናገር ኖር አለም እንዴ እንዲህ አይነት አስደንጋጭ በሀገራችን ታሪክ ብዙም አይተነው በማናቅ መጠን ሁኔታ በጣም ጠባብነት የተላበሰ ችግር ለምን ሀገራችን ተፈጠረ የሚለው ነገር ትልቅ ጥያቄ ነው። ይሄን በደንብ እኔ የግልጽነት ችግር አይመስለኝም፣ ዶክተር ይሄ ሪሊ ይሄ የማስተር ፕላን ጉዳይ የግልጽነት ችግር አለውም ብዬ አላምንም በመንግስት በኩል ስህተትም አደለም። ተገቢ ነገር ነው። አስፈላጊ ነገር ነው ለሀገሪቱ። እኔ ይሄ ዋናው ምክንያት ይሄ አይመስለኝም። ሰበብ ነው። ዋናው ምክንያት ከዚህ አደረጃጀት ጋር ተያይዞ፣ ከምንጠቀመው ፕሮፓጋንዳ ጋር ተያይዞ በጣም እያበጠ የመጣ የጠባብነት ስሜት ኢትዮጵያ ውስጥ እየተፈጠረ ነው። የዚህ ምልክቶች ናቸው። አሁን እያየ ነው ያለ ነው። ይሄን በአግባቡ ሊያርም የሚችል ማሻሻያ ካላደረግን በስተቀር በህገ መንግስታችን ጭምር ነገ በተለይም አንድ ሌላ ተቃዋሚ የሚባል ፓርቲ ለስልጣን ቢበቃ ኢትዮጵያ ውስጥ ሊፈጠር የሚችለውን ችግር እኔ መገመት ተቀጥጠኛል በውነት። አድማጮች፣ የዚህ ውይይት ሶስተኛና የመጨረሻ ክፍል በመጪው ሰኞ የዛሬ ሳምንት እንደሚቀርብ እንገልጣለን። አሁን ወደሚቀጥለው ዝግጅት እናልፋለን። ጤና ወባን ለማጥፋት ወይም ቢያንስ ለመቆጣጠር ለሚደረገው ጥረት አንድ ተጨማሪ እርምጃ የተባለ ስኬት ሳይንቲስቶቹ ሰሞኑን የጨበጡ ይመስላል። ወባ አምጪ ተውሳክ በተሸከመች ቢንቢ የተነደፉ ሕፃናት ወባ እንዳይዛቸው ለማድረግ ያስችላል የተባለ ክትባት ለማግኘት እየተደረገ ያለው ምርምር የሚታይ ስኬት እያስጨበጠ ነው። በሰውነታችን ውስጥ የሚገኝ ገንቢ ንጥረ ነገር ወይም ፕሮቲን ነው የምርምሩ መሠረት። በምሕፃር ኤስኢኤ ብለው የጠሩት ፕሮቲን ቅመም በወባ ህዋሳት የተነደፉት ቀይ ደም ሴሎች ፈጥነው እንዲበዙና ቫይረሱ ወደ ጤንኞቹ ሴሎች በገፍ እንዲገባ በማድረግ የህመሙን ስሜት ያበረተዋል። ኤስኢኤ እንዳያገኙ የተደረጉ ቫይረሶች እዚያው በያሉበት ሴል ውስጥ ተወስነውና ታፍነው ቀርተዋል። ከዚያም እየተዳከሙና እየጠፉ ሄደዋል፣ ወይም በጣፊ አማካኝነት ከሰውነት ውስጥ ተወግደዋል። በዩናይትድ ስቴትስ የሮድ አይላንዷ ፕሮቪደንስ ብራውን ዩኒቨርሲቲ እንዲሁም ማሳቹሴትስ የሚገኘው የቦስተኑ የሕፃናት ሆስፒታል ተመራማሪዎች ናቸው ያንን ኤስኢኤ ፕሮቲን በሴሎች ውስጥ ያገኙት ያንን የጥገኛ ሕዋስ ፕሮቲን የሚከላከል ወይም የሚዘጋ ቅመም ያለው ክትባት ለአይጦች ተሰጥቶ ነበር ክትባቱ የተሰጣቸው አይጦች ካልተሰጣቸው ባነሰ ሁኔታ ነበር የሕመሙ ስሜት የታየባቸው ከዚያም መርማሪዎች ወደ ታንዛኒያ ሄዱና 785 ሕፃናትን አዩ በሰውነታቸው ውስጥ ያለውን ለኤስኢኤ የቫይረስ ፕሮቲን የመከላከያ ቅመም ለኩ የእኛን ፕሮቲን መከላከያ ያላቸው ህጻናት በጤና ሳይታመሙ ቀሩ እንዲያውም መከላከያው ከሌላቸው ህጻናት ጋር ሲተያዩ አንዳቸውም በወባ አልተያዙም ማለት ይቻላል ከዚያም ተመራማሪዎቹ የዛሬ 17 ዓመት በኢትዮጵያ አቆጣጠር በ1989 ና 90 ዓ ም ኬንያ ውስጥ ከህፃናቱ ተሰብስበው የነበሩ የደም ናሙናዎችን መረመሩ ከፍተኛ የመተላለፍ መጠን በነበረበት ጊዜ ለኤስኢኤ ፕሮቲን መከላከያ ሰውነታቸው ያበጀ ህፃናት ለወባ የመጋለጣቸው መጠን በግማሽ ቀንሶ አገኙ ከርቲስ እንዳሉት ልክ እንደ ታንዛኒያ ሕፃናት ሁሉ የኬንያዎቹም የፕሮቲን መከላከያ ካላቸው ብዙ አልታመሙም እናም ሰዎች ሰውነታቸው ጸረ ስኤ መከላከያ ማመንጨት እንዲችል ስኤ ፕሮቲን በክትባት መልክ ቢሰጣቸው መልካም ነው የሚል ሐሳብ ነው አሁን ያለው የሚቀጥለው እርምጃ በቤተ ሙከራ የተሠራው ስኤ ፕሮቲን ሰውነት ውስጥ ይሠራ እንደሆነ ለሰው የተፈጥሮ መዋቅር ቅርበት ባላቸው እንደ ዝንጀሮና ጦጣን በመሳሰሉ እንስሳት ላይ መሞከር ነው በመጨረሻ የሰው ልጅ አጥፊ ሆኖ ለኖረ የጤና ተውሳክ ክትባት የመሰራቱ ነገር እውነት ሊሆን ነው እንዴ ከርቲስ በእጅጉ እየፈነደቁ ነው ዘጋቢያችን ጀሲካ በርማንን ያነጋገሯት ጊዜ ተስፋቸውና መሻታቸውን ነገሯት our eye አሁን ቀልባችን ሁሉ ማረፍ ያለበት ሽልማታችን ላይ ነው። ያ ሽልማት ምንድን ነው? አሁን እየተነጋገርን ባለንበት ጊዜ በየ15 ደቂቃዋ አንድ ህፃን በወባ ምክንያት ይሞታል። እርሱን ማቆም በዓለም ዙሪያ ከአስሮችና በአስሮች የሚቆጠሩ ህፃናት በወባ ምክንያት አልቀዋል። ማመን ይከብዳልኩ በዝንጀሮዎቹ ላይ የሚደረገው ሙከራ በመጪው ዓመት ውስጥ ስኬት ካስመዘገበ ተመራማሪዎቹ ፈጥነው በሰው ላይ ወደ መሞከር ይዘልቃሉ። አሁን ግቡ ሕፃናቱ ለሌሎች ህመሞች መከላከያ ክትባቶች ሲሰጧቸው የወባ መከላከያውንም አብሮ መስጠት ነው። ለሰው ልጅ አንድ ተጨማሪ ድል ሊሆን ነው። ከሰሐራ በስተደቡብ ባሉ ሀገሮች ውስጥ የመጠጥ ውሃ አቅርቦትና የጽዳት የንጽሕና አገልግሎቶች እጅግ በተዘበራረቀ ሁኔታ በተለያዩ ደረጃዎች ላይ የሚገኙ ናቸው። የለንደኑ የጽዳትና የሐሩር አውራጃ ሕክምና ትምህርት ቤት ተመራማሪዎች ባወጡት የጥናት ሪፖርት ያ የተዘበራረቀ የውሃ አቅርቦት ሁኔታ ሶማሊያ ውስጥ ካለው የ3.2 ከመቶ ብቻ ሽፋን እስከ ናሚቢያዎቹ ከተሞች የ99 ከመቶ ሽፋን የተራራቀ ነው። ያልተመጣጠነው የጽዳት አገልግሎትም ቻድ ውስጥ ከሚታየው 0 ነጥብ ሁለት ከመቶ ጋምቢያ ውስጥ እስካለው የመቶ ከመቶ ሽፋን የሚደርስ ነው። ተመራማሪዎቹ ጥናታቸውን ያካሄዱት ከ1991 ዓ ም እስከ 2012 ዓ ም ባለፉት 20 ዓመታት ውስጥ ነው። በአውሮፓውያኑ አቆጣጠር ማለት ነው። በ41 ከሰሐራ በስተደቡብ ከሚገኙ ሀገሮች በተሰበሰቡ 138 ቅኝቶች ላይ ነው ምርምራቸውን ያካሂዱት። ምንም እንኳ ይህ ጥናት የሚሌኒየሙን የልማት ግቦች ዓላማ ያደረገ ባይሆንም ዓለም ወደ ተሻለ የንጹሕ የመጠጥ ውሃ አቅርቦትና የጽዳትና የንጽህና አገልግሎት እየቀረቡ መሆናቸውን የሚጠቁም ወይም የሚያስመስል መረጃ መኖሩን ዩናይትድ ስቴትስ አትላንታ በሚገኘው የኤመሪ ዩኒቨርሲቲ ሮሊንስ የማህበረሰብ ጤና ትምህርት ቤት ተመራማሪው ማቲው ፍሪማን ተናግረዋል። የቻይናና የሕንድ ፈጣን የከተሞች እድገትና መስፋፋት በውሃ አቅርቦት ላይ ታላቅ የሚባል ለውጥ አሳይቷል። ስለዚህ ቁጥሮችን በዓለም አቀፍ ደረጃ ከተመለከት፣ ግቡን መተናል ማለት ይቻላል። ወደ አፍሪካ ደረጃ ካሄድን ግን ያንን ግብ የመቱ አገሮች ጥቂት ናቸው። በእርግጥ የታሰበው ላይ ለመድረስ ጥቂትም ቢሆን ጊዜ አለ ይላሉ ኤክስፐርቶቹ። ለዜጎቻቸው በንጹሕ ውሃ አቅርቦት የሚሌኒየሙን የልማት ግቦች የመቱት የጥቁር አፍሪቃ ሀገሮች ጋምቢያ፣ ኮንጎ፣ ጋቦን፣ ማላዊ፣ ዩጋንዳ፣ ቡርኪና ፋሶ፣ ጊኒ ቢሳው እና ስዋዚላንድ ናቸው። በመጪ ዝግጅት ከሌሎች ዘገባዎች ጋር መለሳለሁ። ለዛሬ ጤና ይስጥልኝ። በጤና ሰንብቱ። ለምሽቱ ያቀናበርናቸውን ዝግጅቶች አጠናቀናል። አሁን የቀረን እንግዲህ አዲሱ ምንድን ነው የቀረን አድማጭ ያጠናቀረው ዝግጅት። እናንተ አድማጮቻችን ከላካችሁልን አስተያየቶች የተቻለንን ያህል አሁን እናሰማቸዋለን። ሄሎ፣ በሽናናስትልኝ የምደውለው ከዚህ አሜሪካ ነው። ሰሞኑን በአዲስ አበባ ማስተር ፕላኑ ላይ በተነሳው ላይ ምሁራንን አቅርባችሁ ስታወያዩ ነበረ እና ካቀረቡት ምሁራን ስማቸውን አላስታውስም። አንደኛው ሲናገሩ ማስተር ፕላኑ ዲሞክራሲያዊ አሰራርና ፍትሕ የጎደለው ነው እና በአሰራሩ ላይ ችግር አለው እና ለዛም የኦሮሚያ ተማሪዎች ያ ነው ትልቁ ተቃውሟቸው እና ያ ጠባብነት ወይም ዘረኝነት አይደለም ብለው ሲናገሩ ሰምቻለሁ። በእርግጥ ይሄ ዲሞክራሲያዊ አሰራርና ወይም በአሰራሩ ላይ ችግር ካለው መጀመሪያ ላይ ለምን በቤኒሻንጉል፣ በጋምቤላ፣ በተለያዩ አካባቢዎች ላይ እነዚህ አይነት የገበሬው ወይም መፈናቀል ሲፈጠር ለምንድን ነው የኦሮሚያ ተማሪዎች ተነስቶ ያልተቃወሙት? አሰራሩ ላይ ችግር አለው ምናምን ብለው ያልተነሱት ዛሬ በኦሮሚያ ላይ እንደዛ አይነት ችግር ሲፈጠር የኦሮሚያ ተማሪዎች የሚነሱት ለማንኛውም ቢሮች የኦሮሚያ ተማሪዎችን ብቻ ሳይሆን ውስጥ እኔ እዛው ዩኒቨርሲቲ ተማሪ ስለነበርኩኝ ነውና የተለያዩ ከአማራም ከትግራይም ከተለያዩ ተማሪዎች ችግሩ ምንድን ነው ተማሪዎች ለምንድን ነው እንደዚያ አይነት ጠባብነት ወይም አስተሳሰብ ጎሰኝነት አስተሳሰብ የሚኖራቸው ለምንድን ነው ሁላችሁ ተማሪዎችን ራሳቸውን ብታወያዩ የተሻለ ነው ይመስለኝ ታንኪዩ አመሰግናለሁ የተከበራችሁ የአሜሪካ ድምጽ ሬዲዮ አዘጋጆች ሶምኑን የምታስተላለፉት ዘገባ ሰምተነዋል። በኦሮሚያ ክልል የሚካሄደውን የተማሪዎች እንቅናቄ በተቃዋሚዎች በመደገፍ የሚካሄደው ሲሆን እናንተን ከተቃዋሚ ጎራ በመሰለፍ የተቃዋሚዎች ብቻ ድምጽ እያሰማችሁ ትገኛላችሁ። ተቃዋሚዎች የሚያደርሱት ጥፋት ግን አንድ ቀን እንኳን ዘግባችሁ አታውቁም። ስለ መንግስት የሚያደርጋቸው ግድፈቶች ግን በየቀበሌው ይሄዳችሁ ትዘግባላችሁ። ዘገባችሁ ሚዛናዊ አይደለም። ሚዛናዊ እንዲሆን ግን እንድትጥሩ አመሰግናችኋለሁ። አስተያየት የላካችሁልን አድማጮች በሙሉ እናመሰግናለን። ሌሎቻችሁም አስተያየት ላኩልን በስተላለፍናቸው ፕሮግራሞች ላይ የሚቀጥለው ልትናገር ያሉት ነገር አለ? ምንም፣ ያው ሙዚቃው ተጀምሯል። አዎ፣ ታምራት ደስታ አንለያየም ይላል። እርግጠኛ ነኝ። አይዞሽን ጀምር ዛሬ እንደገልል በያዝነው so why must i miss you. አብ በት እግራችን አንለያይም። ምናለበይ ትታያለሽ ሲታይ ባይመስልም ያምራል። ያብ በት እግራችን አንለያይም፣ አንለያይም፣ አንለያይም አንለያየም ጥሩ ነው አንለያይም ነገም አብረን ነን ሊያለያየን አያገናኘንም የሚለው አረግ ደስ ይላል ምን አለበኝ ለሰው ባይመስልም ማለት አምራት አንለያይም ነገም አንለያይም ነገም አንለያይም ለዛሬ ግን ከአድማጭ ጋር እንለያይና ለትግርኛ ፕሮግራም አድማጮች መስመሩን እንተዋለን ከቴሌላይም ባክ ጋር ያስተናገድናችሁ እኔ ቆንጅታዬና አዲሱ አበበ ነን ትግርኛ ቋንቋ ስርጭት እናልፋለን። ደህናደሩ ነገ እንዳንለያይ።